የነጭ የበላይነት አራማጆች ከፕሬዝዳንት ዶናልድ ትራምፕ መመረጥ በኋላ ከተደበቁበት ብቅ ብቅ እያሉ ነው ይባላል። ይባስ ብሎም የናዚ አርማ በመያዝ በቨርጂኒያ ቻርለስቪል ከተማ ታዩ። የያዟቸው መፈክሮችም ለአይሁድ፣ ለጥቁርና ለሴቶች ዝቅተኛ ቦታን የሚሰጡ ምልክቶች ነበሩ። ያንን ሰልፍ የሚቃወም ሌላ ሰልፍ ደግሞ ከጎኑ በተካሄደ ጊዜ የዘረኞቹ ሰልፍ ደጋፊ የ20 ዓመቱ ወጣት ወደ ተቃራኒው ሰልፍ መኪና በማብረር የ32 ዓመቷን ሴት ሄዘር ሄየርን ሕይወት ቀጠፈ። 19 ሰዎች ቆሰሉ። ሁኔታውን ለመቆጣጠር ጋር በሄሊኮፕተር የነበሩ ሁለት የፖሊስ መኮንኖችን በደረሰባቸው አደጋ መሞታቸው ተገልጿል። የእነሱ ሞት ግን ከአመፁ ጋር አያያዝም ተብሏል። ሴቷን የገደለው ወጣትም በቁጥጥር ስር ውሏል። ይህንን ተከትሎም ፕሬዚዳንት ትራምፕ ድርጊቱን ቢያወግዙም በፓርቲያቸውም ሆነ በዲሞክራቶቹ አክራሪዎቹም በስም ጠርተው አላወገዙም ተብለው ተወቀሱ። ጉዳዩ በዩናይትድ ስቴትስ ውስጥ ብዙ መነጋገሪያ ከሆነ በኋላ ፕሬዚዳንት ትራምፕ የነጭ የበላይነት አቀንቃኞችን በስም እየጠሩ ትላንት አውግዘዋል። ሬሲዝም ኢዝ ኢቪል ኤንድ ዞዝ ሁ ኮዝ ቫለንስ ኢን ኢትስ ኔም አር ክሪሚናልስ ኤንድ ተግስ ዘረኝነት ጨርሶ እኩይ ምግባር ነው። ለዚህ ተግባር በመተባበር የሚፈጸሙ ወንጀለኞች በኬኬ በኒኦ ናዚ የነጭ የበላይነትና ሌሎችም ቡድኖችም አማካይነት የሚፈጸሙ የወንጀል ድርጊቶች ተቀባይነት የላቸውም። ሁላችንም በእኩልነት የምንታይባት እውነተኛ ሀገር ውስጥ ነው የተፈጠር ነው። አሁን በአሜሪካ የተከሰተውን ችግር በማስመልከት የአሜሪካ ዜግነት ያላቸው ብራዚላዊ ፖለቲከኛ እና የተገፉ ሕዝቦች መብት አቀንቃኝ ዥቫንካ ቻርለስን እንዴት እንደሚመለከቱት ጠይቄያቸው ነበር። አሁን ያለው አስተዳደር በመሰረቱ ያለውን ችግር ያለማጉላቱ ወይንም የነጭ የበላይነት በአሜሪካ እንደሌለ አስመስሎ ከማሳየቱም በላይ በቻርልስ ቪል ይኸው ችግር ከተፈጠረ ሁለት ቀን በኋላ ነው ማብራሪያ የሰጠው። ከዚህ ችግር መፈጠር ሶስት ቀናት ቀደም ብሎ ደግሞ የፕሬዚዳንት ትራምፕ የሽብር ጉዳይ ከፍተኛ አማካሪያቸው ሴባስቲያን ጎክ በሬዲዮ ሲናገሩ እንደሰማ ነው በዚች ሀገር ውስጥ ያለው አመፅ ከአይሲስ አልቃይዳ ሽብርተኝነት ጋር የተያያዘ አለመሆኑን መናገራቸው ይታወሳል። ያ ግን ትክክል አይደለም። በዚች ሀገር ያለው ጥላቻ የዚህ የሽብር ሁኔታ አንዱ ማሳያ ነው። የሚወሰደው እርምጃ ደግሞ የዘገየ ነው ሲሉ ብዙዎችም ይናገራሉ። ይህ አይነት የዘረኝነት ዘመቻ ታላቋን የዲሞክራሲ ተምሳሌት ሀገር ለአደጋ አያጋልጥምን? አጠቃላይ ሁኔታውን ስታይ የነጭ የበላይነት ዘረኝነት በመላ ዩናይትድ ስቴትስ በከፍተኛ ሁኔታ ነው የቀነሰው። በዓለም አቀፍ ደረጃም ቢሆን እንደዛው ነው። ይልቁንም ያልቀነሰው ደግሞ ያንሰራራ የመጣው የቀኛ ከራ ሪዎች በየቦታው መነሳሳት ነው። እነዚህም በብሔራዊ ስሜት መነሻነት የሚፈለፈሉ የጸረ ጾታ እኩልነት አደጋም ጭምር ናቸው። ችግሮቹ በጊዜ ትኩረት ካላገኙ በዚህች ሀገር ብቻ ሳይሆን በየትኛውም ዓለም አደጋ ይጋብዛሉ። እንዲህ አይነቱ ድርጊት በጣም አክራሪ አመለካከትም በያዙ አካላት የሚካሄድ ነው። እንደዚህ ያለው ችግር ለዩናይትድ ስቴትስ ብቻ ሳይሆን ጎልቶ የሚታይባት ራሻን፣ እኔ የምኖርባት ብራዚል፣ በምስራቅና ምዕራብ አውሮፓም በተለያዩ አካላት አማካይነት በኒኦናዚ ዘረኝነት ይካሄዳሉ። ፕሬዝዳንት ትራምፕ አደጋው በደረሰበት ወቅት የነጭ የበላይነት አራማጆችም በስም ጠርተው አላወገዙም ተብለው ሲተቹ ሰንበተዋል። ልጃቸው ኢቫንክ ትራምፕ ግን ዘረኞችን በስም ጠርታ በትዊተራ አውግዛለች። ቀደም ብለውም የቀድሞ ፕሬዝዳንት ኦባማም በትዊተራቸው አውግዘው ነበር። ለዶቸ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ